የኢትዮጵያ ሕዝብ አርበኞች ግንባር ለሁለት ቀናት ሲያካሄድ የነበረውን ጠቅላላ ጉባኤ የግንባሩ ሊቀመንበርና ሰባት የስራ አስፈጻሚ አባላት በመምረጥ አጠናቋል። የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት ሰባት ጋር የነበረውን ውህደት መስከረም 11 2011 ዓ ም በይፋ ፈርሻለሁ ካለ በኋላ ይህ ያካሄደው ጉባኤ የመጀመሪያው መሆኑ ተመልክቷል። የግንቦት ሰባት የህዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ በበኩላቸው አርበኞች ግንቦት ሰባት አልፈረሰም፣ አቶ ማዕዛውም ቢሆኑ ጉባኤው ላይ ተሳትፈው ድርጅቱን በሌላ ስራ ነው ማገዝ የምፈልገው ብለው ነበር ሲሉ መልሰዋል። አስቴር ምስጋናው ዝርዝሩን ይዛለች። 18 ዓመታት ን ያስቆጥሯል የኢትዮጵያ ህዝብ አርበኞች ግንባር ከተመሰረተ እስከ 2007 ባ ዓ.ም ድረስ የትጥቅ ትግሉን በኤርትራ በረሃ ሲያካሄድ ቢቆይም ከ2007 ዓ.ም በኋላ ግን ከግንቦት ሰባት ጋር ውህደት በመፍጠር አርበኞች ግንቦት ሰባት የሚለውን ስያሜ በመያዝ የጋራ የትጥቅ ትግላችንን ጀመርን ይላሉ ቀድሞ የአርበኞች ግንቦት ሰባት ምክትል ሊቀመንበር አቶ ማዕዘው አያይዘውም ከሶስት ዓመት በኋላ ግን በሀገሪቱ የመጣውን ለውጥ ተከትሎ አለመግባባት ተከሰተ። የኛ ዓላማ በኢትዮጵያ ዲሞክራሲን አስፍኖ ስልጣን ለህዝብ መስጠት ነው የነበረው። ግንቦት ሰባት ግን ለስልጣን መሯሯጥ ጀመረ። በዚህም ኤርትራ ውስጥ እያለን ነበር ውህደታችንን አፍርሰን ወደ ሀገር ቤት የገባ ነው። ከገባንም በኋላ መስከረም 11 2011 ዓ.ም በይፋ መለያየታችንን በሚዲያ አሳውቀናል ይላሉ አቶ ማዕዘው። አንደኛው ነጥብ ሁለቱም ድርጅቶች የስልጣን ባለቤት እንደማይሆኑ ስልጣን ለኢትዮጵያ ሊያስረክቡ እንደሚችሉ ያንም አንዱ የውል ስምምነት ነበር። ግን አሁን ይሄ አንጻራዊ ለውጥ መጣ ሲባል በጉባኤ ሳይወሰን ወይም ደግሞ በህግ ሳይወሰን ራሳቸው ያን አርበኞች ግንቦት ሰባት የሚለውን ድርጅት እዚያ ላይ ኤርትራ ውስጥ እያለን ዘግተናል። ከአሁን በኋላ የሚቀጽለውን ፓርቲ የምስረታ ሂደቶች ነው የምንሄድ የሚል እዚያ ላይ ስለፈረሰ እኛም የተነሳነበት አጠቃላይ ሁኔታ ጎሉና ግቡን እስከሳተ ድረስ እኛ ዋጋ ለተከፈለበት ለአርበኝነት ትግል እንጂ ወደ ስልጣና ድንብም በዚህ ተለያይተናባቸው። የኢትዮጵያ ህዝብ አርበኞች ግንባር ከግንቦት ሰባት ጋር ተለያይቻለሁ ካለ ወዲህ ጥር 25 ና 26 ጠቅላላ ጉባኤውን አራት መቶ የሚጠጉ አባላቱ በተገኙበት በባህር ዳር ከተማ አካሂዷል ጉባኤው ሲጠናቀቅም የግንባሩን ሊቀመንበር ዘጠኝ የስራ አስፈጻሚ አባላት አርባ ዘጠኝ የምክር ቤት አባላትን በመምረጥ እና ባለሰባት ነጥብ የአቋም መግለጫ በማውጣት ነበር አዲሱ የግንባሩን ሊቀመንበር አቶ ወርቁ በለጠ አርበኝነት ህዝብ መጠበቅ በመሆኑ ከማንኛውም የፖለቲካ ፓርቲ ጋር በመሆን ሀገርን ከጠላት እንጠብቃለን ብለዋል እውነተኛ የሆነ ዲሞክራሲያዊ መብቱ እንዲከበር በተለይ በዚህ በማንነትና የወሰ ጥያቄዎች ዙሪያ የሚነሱ ጉዳዮች አሉ። ለማከናወን የተለያዩ እገዛዎችን ጭምር እናደርጋለን። አርበኝነት ህዝብን፣ ሀገርን መጠበቅ ነው። ስለዚህ እኛ ደግሞ ይህንን የሀገርና የህዝብ ጥበቃን ለማከናወን ከማንኛውም የፖለቲካ ድርጅቶች ጋር በጋራ ለመስራት ጥረት ከዚህ ጋር በተያያዘ የአርበኞች ግንቦት ሰባት የህዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ ስለ ውህደቱ መፍረስ በስልክ ተጠይቀው አርበኞች ግንቦት ሰባት አልፈረሰም። አቶ ማዕዛውም ቢሆን ጉባኤ ላይ ወጥተው ድርጅቱም በሌላ ስራ ነው ማገዝ የምፈልገው ብለዋል ነው ያሉት። ምንም የተገነጠለ ነገር የለም። አርበኞች ግንቦት ሰባት የሚባል ድርጅት አለ። አሁን ፓርቲ ፎርሜሽን ድረስ ይቀጥላል። ማዛው ሴቱ የተዋሃደው ድርጅት የአርበኞች ግንቦት ሰባት ምክትል ነበሩ፣ ምክትል ሊቀመንበር ነበሩ። በሁለት ሺህ አስራ ሰባት ዓመተ ምህረት እሳቸው ራሳቸው የተገኙበት ጉባኤ ላይ ጨዋቶ ባዛ ጌጡ በውድድር ቀርቦ ነበር። እንደገና ያ ጉባኤ አሁን ያለውን አመራር የመረጠ ጉባኤ ነው። ቀርቦ ነበር ግን ቀርበው ጉባኤው ፊት ለፊት ወጥተው እኔ ከአሁን በኋላ በሌላ አቅም በሌላ አቅሜ ነው ማገልገል የምፈልገው፣ ይህ አመራር ውስጥ መመረጥ አልፈልግም ብለው እሱን የማያምኑ ከሆነ ያ ቪዲዮ አለ ብ በሌላ አቅም መርዳት ትችላለሁ ብለው ከኤርትራ እዚህ እስክወጣ ድረስ አቅም የቆይ ሰው ናቸው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።